የሚያንማርን መንግስት አስወግዶ በትረ ስልጣኑን የተቆጣጠረው የሀገሪቱ የጦር ሰራዊት የኢንተርኔት አገልግሎትን አቋርጧል። ውጥረትና ብጥብጥ በሚፈጠርበት ጊዜ ኢንተርኔትን መዝጋት በዓለም አቀፍ ደረጃ ስልት እየሆነ መጥቷል ስትል የአሜሪካ ድምጿ ኢሳሺራይ ዘግባለች። ጽዮን ግርማ ታቀርበዋለች። በዚህ ሳምንት የሚያንማርን ስልጣን የተቆጣጠረው ወታደራዊ ሀይል የኢንተርኔት አገልግሎቱን አቋርጧል በዚህ ደግሞ ዜጎች እርስ በርሳቸው እንዳይገናኙና ስለ መፈንቅለ መንግስቱ በቂ መረጃ እንዳይኖራቸው አድርጓቸዋል በተጨማሪም ጋዜጠኞች ቀውሱን በተመለከተ መረጃ ማጠናቀር ና ያጠናቀሩትን መረጃ ደግሞ ለህዝብ በማድረስ ላይ እክል አጋጥሟቸዋል ድንበር ተሻግራ ከምትገኘው ታይላንድ ለበርማ የዜና አገልግሎት የምትሰራው ናይን ናይን የስራ ባልደረቦች ሀብቷን ማግኘት እንደተቸገረች ገልጻለች። ሰኞ ዕለት የስራ ባልደረቦቼ ለሁለትና ለሶስት ሰዓታት ከኔትወርክ ውጭ ሆነው ነበር። ጠዋት ላይ የዕለቱን ዘገባችንን እንዴት እንደምናጠናቅር የኤዲቶሪያል ስብሰባ ነበረን። ነገር ግን ሁሉም የስራ ባልደረቦቻችን የመገናኛ መስመር ተቋረጠ፣ የስራ ባልደረቦቼም ከኔትወርክ ውጭ ሆኑ። ወታደራዊ ኃይሉ ኢንተርኔት ብቻ ሳይሆን ስልክም አቋርጦ ነበር ነው ያለችው። ላለፉት በርካታ ዓመታት በሚያንማር የኢንተርኔት መዘጋት ሁኔታ ተደጋግሞ እየተከሰተ ነው። ለምሳሌ ራሂንና ቺን ከተማን ብንመለከት የኢንተርኔት አገልግሎት እንዳልነበራቸው አንዳንድ ጊዜም የተገደበ አገልግሎት እንደነበራቸው እንገነዘባለን። ይህ ሁኔታ እንደ ዩጋንዳ በኢትዮጵያ ትግራይ ክልል በቤላሩስና ህንድን ከመሳሰሉ ሀገሮች ጋርም ስናስተያየው ረዘም ላለ ጊዜ በሚካሄዱ ምርጫዎች ተቃውሞና ህዝባዊ አመጽ በሚ ኖርበት ጊዜ የኢንተርኔት አገልግሎት ሲቋረጥ ተስተውሏል። በካሽሚርም የኢንተርኔት አገልግሎት ተቋርጧል። ህንድ እንዲህን ያደረገችው አክራሪነትንና የሀሰት ዜናዎችን ለመዋጋት መሆኑን ስትገልጽ ቆይታለች። የኢንተርኔት መቋረጥ፣ የአገልግሎቱ ቀርፋፋ መሆን እንዲሁም የድረ ገጾች መታገድ መረጃን ለማህበረሰብ የማድረስን ሂደት አስቸጋሪ ያደርገዋል። ለተባበሩት መንግስታት ድርጅት የኢንተርኔት መቋረጥ የመረጃ ተደራሽነትን የበለጠ አስቸጋሪ ያደርገዋል ይላል። የተባበሩት መንግስታት ድርጅት ሀሳብን በነጻነት የመግለጽ ነጻነት ልዩ ጸሐፊ ኢሬን ካህን ስለዚሁ ሲናገሩ እንደዚህ ያሉ አካሄዶች የሰውን መረጃ የማግኘት መብት ለመቁረጥ የሚያገለግሉ በጣም ደብዛዛ መሳሪያ ናቸው። ካለፈው ሳምንት ጀምሮ በሚያንማር ያለው የኢንተርኔት ሁኔታ ተለውጧል። ጋዜጠኞችና የመብት አራማጆች በበኩላቸው አገልግሎቱን ለማግኘት እየጣሩ መሆኑን ይናገራሉ። በኢሻሳሪ ለተጠናቀረው ዘገባ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ